ከፍተኛ ቁጥር ያላቸው ስደተኞች ካሊ በተባለችው የሰሜን ፈረንሳይ ወደባዊት ከተማ ከሚገኘው የስደተኞች ሰፈር ለቀው እየወጡ ነው። ዘ ጃንግል ወይም ጫካው የሚል መጠሪያ ያለው የስደተኞች መንደር ከነገ ጀምሮ መፍረስ እንደሚጀምር እየተነገረ ይገኛል። ወደ ስምንት ሺህ የሚጠጉ ስደተኞች በአስከፊ ሁኔታ እንደሚኖርበት በሚነገረው በዚህ የስደተኞች ሰፈር ከኢትዮጵያ፣ ከኤርትራ፣ ከአፍጋኒስታን እና ከሌሎች አካባቢዎች የተሰደዱ ፍልሰተኞች እንዳሉበት ታውቋል። የዚህን ሰፈር መፍረስ የተቃወሙ ስደተኞች በትናንትናው ዕለት ከጸጥታ ኃይሎች ጋር ትንቅንቅ ውስጥም ገብተው እንደነበር እየተነገረ ይገኛል። ፍልሰተኞቹ በመላው ፈረንሳይ በሚገኙ የስደተኞች ሰፈሮች እንዲሰፍሩ ይደረጋል ጥገኝነት የመጠየቅ እድልም ይሰጣቸዋል ብሏል የአገሩ መንግስት። ይሁን እንጂ ጥገኝነት የመጠየቁ ሂደት የጊዜ ገደብ እንዳለውና በዚሁ የጊዜ ገደብ ውስጥ ጥያቄያቸው ተቀባይነት ያላገኘ ስደተኞች ከሀገሪቱ እንደሚባረሩ ተገልጿል። በተያያዘም አንዳንዶቹ ስደተኞች በእንግሊዝ ቻናል በኩል ወደ ብሪታንያ መዝለቅ ስለሚፈልጉ ወደ ተባሉት ሰፈሮች አንሄዱም ሊሉ ይችላሉ የሚል ስጋት አለ።